የሐሙስ ምሽት ህዳር 8 2015 ዓ.ም የጋቢና ቪ መሰናደው ከአሜሪካ ድምፅ ዋሽንግተን ዲሲ ጀመረ። ለምሽቱ ከያዝናቸው መሰናዶች ውስጥ ጥቂቶቹን እናስተዋውቃችሁ። እነዚህ ዴቨሎፕመንት ኤጀንቶች በምን መንገድ ቢማሩ ወይም ትሬን ቢደረጉ ጥሩ ነው የሚለውን ነገር ለመቀየር የእነሱን ፍላጎት ማጥናት ነበረባቸው ማለት ነው እና ቴክኖሎጂ በተደገፈ የትምህርት አሰጣጥ መንገድን መንደፍ እና የትምህርት አሰጣጥ መንገዱን ኦልሶ መቀየር ማለት ነው። ያስተማር ናቸው ማለት ነው። የሰማችሁት ወጣት ሜሮን ስለሽን ነው። ጂአይዘድ ኢንተርናሽናል ከሌሎች አጋር ተቋማት ጋር በመሆን ላለፉት ስድስት ወራት በሁለት ዙር 190 ተማሪዎችን የተለያዩ ስልጠና ማሰልጠን የሚችሉበትን መንገድ አስተምሮ አስመርቋል። በዚህ መርሃ ግብር ላይ አሰልጣኝ ነበረች። እሷና የስልጠናው ተሳታፊዎችን አነጋግረን ዘገባ አሰናድተናል። በምሽቱ የሚደመጥ ይሆናል። ሌሎች የቴክኖሎጂ ዘገባዎችን በምሽቱ ወደ እናንተ እናደርሳለን። ሌሎች ጥንቅሮችም አሉ። ሰላም ጤና ስጥልኝ። የተከበራችሁ አድማጭ ተመልካቾቻችን እንደምን አምሽታችኋል? ከአሜሪካ ድምጽ ዋሽንግተን ዲሲ ኤደን ገረመው የዕለቱን የጋቢና መሰናዶውን እየመራው አብሬያችሁ እቆያለሁ። ኤልያስ አስማረም በድምፅና ምስል ምህንድስናው አብሮኛለ። ሌሎች የአሜሪካ ድምጽ ዘጋቢዎች፣ የስቱዲዮ ባለሙያዎች፣ አዘጋጆች እንዲሁም ደግሞ የዲጂታል ባለሙያዎችም ዝግጅቶቻችን ወደ እናንተ እንዲደርሱ በርስተው እየሰሩ ይገኛሉ። ከእነሱ ጋር በመሆን ነው ምሽቱን እንግዲህ በሰላምታ የምንጀምረው። አሁን ወደ ዘገባዎቻችን እንሻገራለን። አብራችሁን ሆኑ የተለያዩ የስራ ስልጠናዎችን ባለሙያዎችና ወጣቶች የስልጠና አካሄዳቸውን ከጽንሰ ሐሳብ ይልቅ በጨዋታና እንዲሁም ደግሞ በእለት ተዕለት ህይወት ውስጥ የሚተገበር እንዲሆን ለማስቻል ጂአይዜድ ኢንተርናሽናል ከሌሎች ተቋማት ጋር በመቀናጀት ላለፉት ስድስት ወራት አንድ መቶ ዘጠና የሚደርሱ ተማሪዎችን በማስተማር በቅርቡ አስመርቋል። ከሰልጣኞቹና ከአሰልጣኝ ጋር ቆይታ ያደረግን ሲሆን ቀዳሚው ዘገባችንም በዚህ ዙሪያ የሚያተኩር ነው። በኢትዮጵያ ከትምህርት ጥራት ጋር ተያይዞ እጅግ ብዙ ተግዳሮቶች ይነሳሉ። ከነዚህም መካከል የትምህርት አሰጣጥ ሂደቱ በጽንሰ ሐሳብ ላይ ብቻ ያተኮረ መሆኑና አብዛኛውም ተማሪዎች የተማሩትን ትምህርት በግል ሕይወታቸውና ስራቸው ላይ የሚተገብሩበት የመማር ማስተማር ስልት አለመኖሩ አንዱ ነው። ይህንን ችግር በትንሹም ቢሆን ለመቅረፍ በግብርናውና በሌሎች ዘርፎች ላይ የተሰማሩ ወጣቶችን ጂአይ ዜድ በተሰኘው ዓለም አቀፍ ግብረሰናይ ተቋም በኢትዮ ጆብስ ሬዲ ስኩልና የግብርና ሚኒስቴር አማካኝነት የተዘጋጀ በግርድፉ የተማሪ ተሞክሮ የተሰኘ ስልጠና ላለፉት ስድስት ወራት ተሰጥቷል። የዚህ ኤልኤክስዲ አካዳሚ የተሰኘ ስልጠና አስተባባሪና አሰልጣኝ ሜሮን ስለሺ ለርኒንግ ኤክስፒሪየንስ ዲዛይን አካደሚ በጂአይዜድ ኢትዮጵያ እንዲሁም ኢትዮ ጆብስ ረዲ ስኩልና ሚኒስትሪ ኦፍ አግሪካልቸር ክሬት የተደረገ ፕሮግራም ነው። ሶ ፕሮግራሙ ምንድን ነው? ዋና አላማው የትምህርት አሰጣጥ መንገድን ለመለወጥ ነው። በተለይም በሚኒስትሪ ኦፍ አግሪካልቸር ስር ያሉ የተለያዩ ፕሮጀክቶችን ዴቨሎፕመንት ኤጀንቶች የሚባሉ የመንግስት ሰራተኞች አሉ። ሶ እነሱ ቀጥታ ከገበሬዎች ጋር ብዙ አይነት ስራዎችን፣ ትሬኒንጎችን ይሰራሉ አሉ እነሱ ለገበሬዎች በሚሰጡት የተለያየ የትሬኒንጎች ላይ እሱን ለማሻሻል አዲስ አይነት የትምህርት አሰጣጥ መንገድን ለመንደፍ የተመሰረተ ፕሮግራም ነው። ስልጠናው በሁለት ዙር ለሶስት ለሶስት ወራት ለ190 ሰዎች መሰጠቱን ሜሮን ትናገራለች። በዋናነትም ዓላማው ከገበሬው ጋር በቀጥታ የሚገናኙ የግብርና አሰልጣኞች እንዲሁም ደግሞ በሌሎች ዘርፎች ላይ ሆነው የሚያሰለጥኑ ሰዎች የሰልጣኞቻቸውን ፍላጎትና ስነ ልቦና በመረዳት ቀለል ባለና በጨዋታ መልክ የተነደፉ የትምህርት ስርዓቶችን እንዲያዘጋጁ መርዳት ነው ትላለች። ዱ ፓርቱ የለርኒንግ ኤክስፒሪየንስ ዲዛይንም ሪሰርች ነው ልክ መጀመሪያ ከመስራታቸው በፊት ወደ ተለያዩ ክፍለ ሀገር ቦታዎች ሄደው ሪሰርች ሰርተዋል ከፋርመሮቹ ጋርም እንዲሁም ከዴቨሎፕመንት ኤጀንቶቹ ጋር ሶ ትልቁ ነገር ዲዛይን የሚያደርጉላቸው ሰዎች አናኗራቸው ምን ይመስላል የቀኑሏቸው ምን ይመስላል የተለያዩ ይሄ ሶሻል ኮንቴክስት ውስጥ ያሉ ነገሮች አሉና እሱን ለመረዳት በደንብ ጥረው ነበር ሶ ሪሰርች ከሰሩ በኋላ ነው መጥተው ቁጭ ብለው ኦኬ ሶ ትምህርት ሞጁሉ ይሄን ይመስላል። እንዴት ነው ይሄንን ወደ ኒንግ ኤክስፒሪየንስ ዲዛይን መቀየር የምችለው የሚለውን ነገር ሲያስቡ፣ ሶ ተጠቃሚውን ወይም ደግሞ የተማሪዎቹን ጉዞ ምን ይመስላል? ሶ ዩዘር ኤክስፒሪየንስ የምንለው ነገር አለ። ሶ እሱ እንዴት ነው እዛ ውስጥ ማስገባት የምችለው የሚለውን በደንብ አስበውበት ከጨረሱም በኋላ አንድ ፕሮቶታይፕ ደግሞ ደግሞ የማሻሻል መንገድ አለ። ስለዛ እነዚህ ዴቨሎፕመንት ኤጀንቶቹ ጋር ተገናኝተው ከእንደገና አሳይተዋቸው ከእነሱም ብዙ አስተያየቶች ወሰዱ እና ደግሞ ደግሞ አስተካክለው። ይሄ በአጠቃላይ ትምህርት ፕሮሰሱ የሚያስተምረን ምንድን ነው? ምንም ነገር ስንሰራ ተጠቃሚውን ያማከለ መሆን አለበት። ተጠቃሚው የሚፈልገው ነገር ካላገኘ ከዛ ጥቅም አይኖረውም በአጠቃላይ የሰራነው ነገር ነው። እሱን በደንብ እኛም ለማስተማር ሞክረናል። እነሱም በስትክክል ለሰሪ ሳይ ሳይሆን ለተጠቃሚው ምን ምን ያስፈልገዋል የሚለውን ሁሌ በጭቅላታቸው ይዘው ነበር ሲሰሩ የነበሩት ፕሮቶታይፓቸውን በዚህ ስልጠና ላይ ተሳታፊ የነበረው ፍጹም ደስታ የዶቃ የቆዳ ማምረቻ አጋር መስራች እና ዋና ስራ አስፈጻሚ ነው ዶቃ ሌዘር ለአካል ጉዳተኞች የሙያ ስልጠናን እንደሚሰጥ ገልጾ ይህ ስልጠና በተማሪዎቻችን ጫማ ውስጥ ራሳችንን እንድናይና ስልጠናዎቻችንም ተማሪዎቻችንን ከመረዳት እንዲጀምሩ ያግዛል ይላል አንደኛ ኢምፓቲ ወይም በአማርኛው ርኅራሄ የሚለው ነገር ይህንን ስኪል ዲቨሎፕ እንዳደርግ ረድቶኛል። ኢምፓት የሚለው ማለት ነው። ይሀ ምንድነው? አሁን እኔ ላስተላለፍ የምንችለው መልዕክት ሊኖር ይችላል ወይም ትምህርት ሊሆን ይችላል ወይም መልዕክት ራሱን ይቻል ሊሆን ይችላል መድረክ ማዘጋጅ ሊሆን ይችላል። እነዛ ሰዎች በምን አይነት መልኩ ይህንን ሊረዱልኝ ይችላሉ ወይም ሊገነዘቡልኝ ይችላሉ የሚለውን ዲዛይን አድርጌ ለእነሱ መልዕክቴን እንዳስተላለፍ ማለት ነው። አሁን ለምሳሌ በእኛ ሀገር ላይ ይህ ብዙ ማይፈለጉ ተደርገው ከሚቆጠሩ ፊልዶች አንድ ቲቪቲ የሚባለው ነው እና ል እነሱ ሰዎች ሲሄዱ አንዳንድ ማይወደዱ ወይም ደግሞ አልገባንም ወይ ደግሞ አይዲያውን አንደርስታንድ ሳያደርጉት የሚያስጠላቸው ትምህርት ወይም ፊልድ ይኖራል፣ አይደለ ሶ፣ እነሱን እንዴት አድርገን ኢንጆይ በሚያደርጉበት ኤክስፔሪንስ እያደረጉት እንዴት የፈጠራ ችሎታቸውን እናዳብላቸው ነው በኤሌክትሪሲቲ አንቺ በምትሰጪው ፕላትፎርም እያንዳንዱ ሰው አንቺ ማስተላለፍ ምፈልግ ይሁን መልእክት በስነስርዓቱ የሚገነዘብሽ ወይም አንደርስታንድ የሚያደርግሽ ከሆነ እነሱ የራሳቸው የሆነ ኢማጂን የሚያደርጉበት አስተያየት ወይም አዲስ ወርልድ የሚያዩበት የራሳቸው የሆነ ቪው አላቸው አይደለ። ስለዚህ እነሱ አንቺ አስተማርሻቸው ኢን ዴር ኦውን ዌይ ኢን ዴር ኦውን ወርድ ኢንተርፕሬት ማድረግ ይችላሉ ማለት ነው። ኮምፒቲቭ የሆኑ አይዲያዎች ወይም ቻሌንጆች ወይም ሰዎችን ክሬት ማድረግ እንችላለን ማለት ነው። ፍጹም ከራሱ ተመክሮ በመነሳትን ይሄ አሰልጣኛ ስልጠና በተለያዩ ዘርፎች ላይ ቢካተትም ብዙዎች ውጤታማ ሊሆኑበት ይችላሉ ይላል። ኤሌክትሪሲቲ ማንኛውም የትምህርት ዘውግ ላይ ሊጠቃለል የሚገባበት ነገር ነው ብዬ የማምነው ማለት ነው። ምክንያቱም አሁን እኛ ስንማር የእኛ ሞር ኦፍ የኛ ሀገር ትምህርት የእኛ ሀገር ስ ስለ እኛ ሀገር ብቻ ተምር እኛ ሀገር ውስጥ ተምር ትምህርት ይሄ እንዲ ነው ጽሁፉ ላይ ብቻ የተኮረ ነገር ነው እና ቲዮሪ ቤዝድ ነው እና ሰዎች ማለት ወይም የዙ ወይም ማንኛውም ሰው አንደርስታንድ የሚያደርግበት አይደለም፣ እነዛ ነገሮች የሚቀርቡት ማለት ነው እነዚህ ሞር ብናደርግ ሰው የተሻለ አንደርስታንድ ካደረገው የተሻለ ስራ መስራት ይችላል ማለት ነው። ሜሮን ስለሺ ስልጠናው ከቴክኖሎጂም ጋር መጣመሩን ታስረዳለች። ለዚህ ፕሮጀክት ሜንሊ በሚኒስትር ኦፍ አግሪካልቸር ስር የነበረው የነበሩት የዴቨሎፕመንት ኤጀንቶችን ባማከለ መንገድ ስለነበር እነሱ የሚደርሳቸው ሞጁል አለ። በተለያየ ዘርፍ ላይ አግሪካልቸር ሪሌትድ በሆኑ ዘርፎች ላይ ያንን ሞጁል ተቀብለው አንብበው አጥንተው ትሬኒንግ በአመት አንዴ ወይ ሁለቴ ሊወስዱ ይችላሉ። ከዛ ግን እንደዛ የተማሩትን እንዳለ ነገር በመጨረሻ ላይ ለገበሬዎቹ ሄደው ማስተማር አለባቸው። ማሳየት የተለያዩ መንገዶችን እዛ ላይ ያነበቡት ካጠኑት ማለት ነው። እሱን ለመቀየር ነው ከእሱን የተነሳው። ሶ ለርኒንግ ኤክስፒሪየንስ ዲዛይን የሚባለው ኮንሴፕቱ ቅድም እንዳልኩት የተማሪዎቹን ፍላጎት ማለት፣ በዚህኛው ኬዝ ደግሞ የእኛ ተማሪዎች ይሰሩ የነበሩት እነዚህ ዴቨሎፕመንት ኤጀንቶች በምን መንገድ ቢማሩ ወይም ትሬኒንግ ቢደረጉ ጥሩ ነው የሚለውን ነገር ለመቀየር የነሱን ፍላጎት ማጣት ነበረባቸው ማለት ነው እና ቴክኖሎጂ በተደገፈ የትምህርት አሰጣጥ መንገድን መንደፍ እና የትምህርት አሰጣጡ መንገዱን ወልሶ መቀየር ነው ያስተማርናቸው ማለት ነው። ሜሮን ስለሺ ይህ ስልጠና በቀጣይነቱ ላይ እስካሁን ድረስ ከባለድርሻ ተቋማቱ የተገለጸ ነገር እንደሌለ ያስታወቀች ሲሆን ተመራቂዎቹ ግን በያሉበት ዘርፍ እውቀታቸውን የማጋራት ኃላፊነት እንዳለባቸው አጽንኦት ሰጥታ አሳስባለች። ከአሜሪካ ድምፅ ለተጠናቀረው ዘገባ የደንገረመው ከዋሽንግተን ዲሲ። በመቀጠል ደግሞ የምናልፈው ወደ ቴክኖሎጂ ዘገባችን ነው። ከዛ በፊት ግን አንድ መረጃ እናቀበላችሁ። ከሰሞኑ የዩናይትድ ስቴትስ የህዋ ምርምር ተቋም ናሳ አርቲመስ በተባለው መርሃ ግብሩ በኩል ኦሪዮን የተሰኘ መንኮራኩር ወደ ህዋ አምጥቋል። በግሪክ አፈ ታሪክ ውስጥ በሚገኘው የጨረቃ አምላክ መጠሪያ የተሰየመው ይኸው መርሃ ግብር የሰው ልጆች ከ50 ዓመታት በኋላ ዳግም ጨረቃ ላይ ለማረፍ ያላቸውን ግብ ቀድሞ ለማዘመን እንደሚያስችልም ተነግሮለታል። መርሃ ግብሩ 93 ቢሊዮን ዶላር የተመደበለት ሲሆን እንደ አውሮፓውያን አቆጣጠር በመጪው 2025 ከተለያዩ የህብረተሰብ ክፍሎች የተውጣጡ ሰዎችን ወደ ጨረቃ ምህዋር የማምጠቅ እቅድንም ሰንቋል። በአርቴምስ ከሰሞኑ ወይም ደግሞ በትላንትናው ዕለት የመጠቀው ኦሪዮን መንኮራኩር 98 ሜትር እርዝማኔ ያለው ሲሆን በውስጡ ደግሞ ምንም አይነት ሰው አልጫንም። ለ25 ቀናት በጨረቃ ምህዋር ዙሪያ የሙከራ በረራ እያደረገ እንደሚቆይም ባለ ጉዳዮቹ ወይም ደግሞ ናሳ አስታውቋል። ይህ ቆይታው ርቀቱ አንድ ነጥብ ሁለት ሚሊዮን ማይሎችን የሚሸፍን ይሆናል። ከኬፕ ካርናቫል ፍሎሪዳ በትላንትናው ዕለት የተነሳው ይኸው ሮኬት አሰሳውን ሲጨርስም በሰንዲያጎ ካሊፎ ካሊፎርኒያ አቅራቢያ በሚገኝ የፓስፊክ ውቅያኖስ ክልል ውስጥ እንደሚያርፍም ይጠበቃል። ይህን ያህል ስለ አርቴምስ ከነገርናችሁ በቀጣይ የምናልፈው ደግሞ ወደ ሀገር ውስጥ የቴክኖሎጂ ዘገባ ነው። ቱባ መጽሐፍት በኢትዮጵያውያን የተለያዩ ቋንቋዎች የሚጻፉ መጽሐፍትን በዲጂታሉ ዓለም ለማዳረስ ያለመ አዲስ አገልግሎት ነው። በእጅ ስልክ ላይ የሚጫነው ይሄ መተግበሪያ በድምጽ የተተረኩ መጽሐፍትንም ያስደምጣል፣ በዲጂታል ቅጂ የሚነበቡ መጽሐፍትንም ያቀርባል። የወጣትና አንጋፋ መጽሐፍትን ስራዎችን ስላካተተው አገልግሎት የበለጠ ለመረዳት የቱባ መጽሐፍት ፈጣሪ የሆነው ስበት ቴክኖሎጂስ አጋር መስራች ለይኩን የልማን ሀብታሙ ስዩም አነጋግሮታል። አስቀድሞ ለይኩን ስለ መተግበሪያው ዓላማ ያስረዳል። እመጓቆላ ሆይ አንቺ የተባረግሽ ምስጢራዊ ምድር ሶሪያዋ አባድሪል ቅዱሱን ቅርስና ቃል ኪዳን በሆዷ ይዛለሽ ብሎ ይተቀኛለሽ በአፕሊኬሽን ያው ከሁለት ዓመት ተኩል በላይ የፈጀንበት ፕሮጀክት ነበረ። አሁን ላይ ከአንድ ወር አካባቢ በፊት ለገበያ ውለነዋል። ተቀዳሚ አላማው ምንድን ነው? ደራሲያንን ይበልጥ ተጠቃሚ ለማድረግ ማለት ነው። የተሻለ ሮያልቲ ክፍያ እንዲያገኙ፣ ከሱም ተጨማሪ ደግሞ በህትመት ወቅት የሚያጋጥማቸውን አንዳንድ መጉላላቶችና የትራንስፓረንሲ ኢሹዎችን ለመቅረፍ ከዛም በተጨማሪ ደግሞ ተደራሲው በየትኛውም የሀገራችን ክፍል ሆኖ ለጊዜው መጽሀፍቶቹን ማግኘት እንዲችል ክፍለ ሀገርም በከተማ ውስጥም ያለ ማንኛውም ኢንተርኔት እና ስማርትፎን ያለው ሰው መጽሀፍትን በኢቡክ እና ትረካ ወይም በኦዲዮ ቡክ፣ ሌላው አለም ላይ እንዳለው እኛም ሀገር የእኛ ሀገር ድርሰቶች በዛ መልኩ እንዲሰራጩ ነው እየሰራን የምንገኘው። በአሁኑ ሰዓት ምን ያክል መጽሀፍት በእናንተ ቋት ውስጥ ይገኛል? በድምፅ የተተረኩት ምን ያክል ናቸው? እንዲሁ ደግሞ ለንባብ የቀረቡት ውስጥ ምን ያክል ናቸው? ወደ ሀምሳ የሚጠጉ መጽሀፍት ነው አሁን ለጊዜው አፕሎድ ያደረግ ነው። ፕሮዳክሽን ላይ ያሉ ሌሎችም ይኖራሉ። በኦዲዮ ቡክ ደረጃ ወደ አስር የሚጠጉ ይመስለኛል፣ ካልተሳሳቱ ኤግዛክት ቁጥሩን አላቀውም። ኦረዲ ፕሮዳክሽን ላይ ያሉም ስላሉ ምን ያህሎቹ ወደ ሲስተም አፕሎድ እንደተደረጉ ለጊዜው ትክክለኛውን ቁጥር አላውቀውም፣ ግን ሀምሳ አካባቢ የሚሆኑ መጽሐፍት እንዳሉ አውቃለሁ። ያው ከወጣት እስከ አንጋፋ ደራሲያንን አካተን እነ ዶክተር አለማየሁ ዋሴ እመጓ ገብቷል፣ የዶክተር እንዳለጌታ ከበደ ኬርሻዶ፣ የሜንታ ቤት ሚስጥሮች አሉ። ሌሎችም አፕሎድ ያልተደረጉ ፕሮዳክሽን ላይ ያሉ ይገኛሉ። የህይወት ምሻው ፍቅፋቂ እና ማታ ማታ ይገኛሉ። የወጣትም ከወጣቶቹ ደግሞ እንደነ ይሄ አስጭጣሁን የግጥም መድብሉ ርዕስ የለውም የሚለው በራሱ ድምፅ ተቀርቆ እሱም ይገኛል የእኛ ፕላትፎርም። ሌሎችም አሉ ያው እንግዲህ ያስታወስኳቸው እነዚህ ነው። በእናንተ አውታር ላይ የሚቀርቡ መጽሐፍትን የምትመርጡበት መስፈርት አላችሁ ወይንስ ማንም የሚያሳተመ ሰው ወይም በድምጽ ማቅረብ የሚችል ሰው ስራዎቹን ማቅረብ ይችላል? ለጊዜው እኛንን ወደ ደራሲዎቹ እየሄድን ኮንታክት እያደረግናቸው የነበረው ገና ወደ ገበያም ስላልወጣን የእኛንም ኤግዚስተንስ አብዛኛዎቹ ስለማያውቁ እንደዛ ነበረ። አሁን ላይ ግን ራሱ ደራሲዎችም ኮንታክት እያደረጉን ይገኛሉ። ከዚህ በፊት በህትመት የወጣ መጽሐፍ ነው ለጊዜው የምንቀበለው ከእነሱ ጋር። ከዛ የዲጂታል ፐብሊሽንግ መብቱን እንወስድና ና ኢቡኩን ወደ ራሳችን ፋይል ፎርማት ቀይረን ሚስጥራዊነት ተጠብቆ ኢንክሪፕትድ ሆኖ እኛ ሲስተም ላይ ይገባል ማለት ነው። ማንም ሰው ሰርቆ በተለያዩ ሶሻል ሚዲያዎችን በምንም ማጋራት እንዳይችል ስታንዳርዱን ጠብቆ ነው የተሰራው። ኦዲዮ ቡኮቹም በዛው መልኩ ደግሞ በራሳችን ስቱዲዮ ፕሮዳክሽናቸውን ራሳችን ኮስቱም ከቨር እናደርግና እነሱንም መጽሐፎቹን በዛ መልኩ እናወጣለን ማለት ነው። ዜው እንደዛ ነው ያለው። ይሄ የእናንተ አገልግሎት ኢትዮጵያ ውስጥ የንባብ ባህልን በማሳደግ ረገድ ወጣቶች ወደ ንባብ ወደ መጽሐፍት ፊታቸውን እንዲያዞሩ በማድረግ ረገድ ምን አይነት ጠቀሜታ ይኖረዋል ብላችሁ ታስባላችሁ? በጣም ላቅ ያለ ሚና ይኖረዋል። አሁን ላይ እንግዲህ ያው እኛ ወደ ገበያው ከመግባታችንም በፊት ማርኬት ሪሰርች ስናረግ ነበረ ዩኒቨርሲቲ አካባቢ ያለውም ሰው የመጽሐፍቶች መወደድ የዋጋቸው የፕሪንቲንግ ኮስት ከፍ ማለት መጽሐፍቶች ዋጋቸውን ከፍ ስለሚያደርገው ንባብ ላይ ትኩረት እንዳይሰጥ እያደረገው ነው። አሁን ላይ ደግሞ ቴክኖሎጂ ስላለ አብዛኛው ሰው ስልኩ ላይ ነው የሚገኘውና ወደ ክፍለ ሀገርም መጽሐፉንም ማሰራጨት ስለማይቻል እኛ ሀገር ባለው ሎጂስቲክስ መጽሐፎች ብዛት ወደ ክፍለ ሀገርም ስለማይደረሱ ክፍለ ሀገር ላለውም ሰው እዚህም ከተማ ያለው ሰው ደግሞ በተመጣጣኝ ዋጋ መጽሐፍቶችን እንዲያገኝ ያደርጋል። ንባብ ባህልንም በእርግጠኝነት ያው ከነበረበት ይሆን ያለ እርምጃዎች ከፍ እናደርጋለን እናሻሽላለን፣ ብለን ነው እየሰራ ያለ ነው። እንደዚህ ያለው አገልግሎት በሌሎች ሀገራት በተለይ በምዕራባውያን በአውሮፓውያን ሀገራት እንዲሁም ደግሞ በተወሰኑ የአፍሪካ ሀገራት ውስጥ የተስፋፋና ብዙ ሰዎችም የሚጠቀሙበት ነው። ኢትዮጵያ ውስጥ ከሞላ ጎደል አዲስ ይመስለኛል። ማለት ከዚህ በፊት የተጀመሩ አገልግሎቶች ነበሩ፣ ብዙም አልገፉም፣ ብዙም አልተስፋፉም። ይገጥመናል ብላ የምታስቡት ተግዳሮት ምንድን ነው? በምንስ መንገድ ልትፈቱ ታስባቸዋል? ያው አንድ ተግዳሮት ሆኖብን የነበረው ያው ደራሲዎች እንዴት ነው ይሄ ሲስተም የሚሰራው የሚለውን እሱን ማሳየት ማሰረዳቱ ወእኛን ሲስተም እንዲቀላቀሉ የማድረጉ መጀመሪያ ሰሙ ላይ ሲያጋጥመን የነበረ ተግዳሮት ነው። እሱንም ያው የድርጅቱን ፕሮፌሽናሊዝም እና አሰራራችንን ትራንስፓረንሲውን ካዩ በኋላ ያው ቅደም ያልኳቸውን አንጋፋዎቹን ደራሲዎች ወጣቶቹን፣ ሀሳቡን ወዶት ሀሳቡን ገዝተውት ከኛ ጋር እየሰሩ ይገኛሉ። እሱ ነበር እንደ ተግዳሮት እንዲያስቸገረን። ያው ሁለት ደግሞ ያው የቴክኖሎጂ አዌርነሱ ትንሽ ስለሚያስቸግረኝ ሀገር ኢቨን ከሳይናፕ ጀምሮ በቀላሉ ሳይናፕ ማድረግ ኢሜል አድሬሳቸውን በስርዓት ማስገባት የማይችሉ አንዳንድ ይዘሮች እያጋጠሙት ነው አሁን ላይ እሱ እሱ ነው እያስቸገረን ያለው። እሱንም ሚቲጌት የምናደርግባቸውን መንገዶች ያው እየፈለግን እና መፍትሄዎችን ወዲያው ወዲያው ለመስጠት እየሞከረን ነው። የመጪ ዘመን ህልማችሁ ወይንም ግባችሁ ምንድን ነው? በጣም ጥሩ ያው አሁን ላይ ለጊዜው በሎካል ፔመንት ሲስተም ብቻ ነው የሚሰራው ሲስተማችን። ያ ማለትም በኢትዮጵያ ንግድ ባንክ፣ በአቢሲኒያ ባንክ እና በቴሌብር የዲጂታል ክፍያ አማራጮች ብቻ ነው ክፍያዎችን ተጠቃሚዎች መፈጸም የሚችሉት። ከዚህ በኋላ ግን ወደ ኢንተርናሽናል ፔመንትም በውጭውም አለም ያለው ኢትዮጵያዊ ደግሞ እነዚህን አገልግሎቶች ማግኘት እንዲችሉ ለነሱ ያው በተቻለም በቅርብ ጊዜያት ውስጥ እሱኛውን ሲስተም ለመዘርጋት እየሞከርን ነው። ከእሱም በተጨማሪ ያው አሁን ላይ ላይብረሪያችን አነስ ስለሚል እሱ ላይ እሱን የማዳበር እሱን የማስፋት ስራ ላይ እየሰራ እንገኛለን። ደራሲዎችም እኛን ኮንታክት ቢያደርጉን ሶሻል ሚዲያዎች ላይ ፕሬዘንት ነን። ቱባ ቡክስ በሚል ኢንስታግራም ላይ ያለን፣ ፌስቡክ ላይ፣ ትዊተር ላይ እንገኛለን። ቲክቶክም የሚጠቀም ሰው ካለ ሶሻል ሚዲያዎቻችን ላይ አክቲቭ ነን። ካልሆነም ኢሜይል አድራሻችን ኮንታክት አት ቱባ ዶት ኢቲ ላይ ኢሜይል ቢያደረጉልን እኛ አግኝተናቸው እንዴት ነው መስራት ያለብን አብረን የሚለውን ከእነሱ ጋር ተነጋግረን ላይብራሪያችንን ወደ ማስፋቱ ወደ እሱ እንሄዳለን። ያው እንግዲህ በተቻለን ጥሩ አይነት የእንዴት ነው ኢትዮጵያዊ ፕሮዳክት ሲባል ያለችዋን ስቴሪዮታይፕ አድርገን ጥሩ ነገር፣ ጥራቱን የጠበቀ ነገር፣ ዓለም አቀፍ ስታንዳርዱን የጠበቀ ነገር ይዘን መተናል። እሱን ደግሞ ለተደራሲው በስርዓቱ ለማድረስ እና በቀጣይ እንግዲህ ጥሩ ኢትዮጵያዊ መተግበሪያዎች ከሚባሉት አንዱ ለመሆን ነው እየሰራን የምንገኘው። እጅግ በጣም አመሰግናለሁ። ላይኩን ቱባ ስለተሰኘው መጽሐፍት በድምፅ እየተተረኩ ስለሚቀርቡበት፣ እንዲሁም ደግሞ እንዲሁ ለንባብም ስለሚቀርቡበት አዲስ አገልግሎት ስለነገርከን በጣም አመሰግናለሁ። መልካም የስራ ጊዜ ይሁንላችሁ። መልካም ምሽት ይሁንልን። እናመሰግናለን። በጣም መልካም ጊዜ በመከታተል ላይ የምትገኙት ከአሜሪካ ድምጽ ዋሽንግተን ዲሲ የሚተላለፍላችሁን እለታዊውን የጋቢና ቪኦኤ መሰናዶ ነው። የአዲሱ ትውልድ ድምጽ ወደ እናንተ እየደረሰ ይገኛል። አስተያየትና ጥያቄዎቻችሁን በፌስቡክ ገጻችን ቪያ አማሪክ ላይ ለጋቢና ቪኦኤ እያላችሁ አድርሱን። ስልክ ቁጥሮቻችሁንም እዛ ላይ ብትተውልን በመደወልኛም አስተያየት እንሰበስባለን። እንዲሁም አብራችሁን ስለምታመሹ አብዝተን እናመሰግናለን። በተከታይ ደግሞ የምናልፈው ወደ ስፖርት ነው። ካታር በመቶ ሺዎች የሚቆጠሩ የዓለም ዋንጫ እንግዶችን ለመቀበል እየተሰናዳች ባለችበት በአሁኑ ሰዓት የሀገሪቱ የንግድ ቤቶችም እንግዶቻቸውን በጉጉት እየተጠባበቁ ይገኛሉ። ብዙ የሀገር ጎብኚዎች ይህ ስፖርታዊ መድረክ ሌላኛውን ዓለም የመመልከቻ እድል አድርገው ቆጥረውታል። የሲሊያ መንዶዛን ዘገባ አሉላ ከበደ እንደሚከተለው ያቀርብልናል። ጀንበር ማዘቅዘቅ ስትጀምር በኳታር ዶሃ የሚገኘው የሱቅ ዋቂፍ የገበያ ስፍራ የአገሬውን ህዝብና አገር ጎብኚዎችን በደስታ ለመቀበል በተለየ መንገድ ተዘጋጅቶ ይጠብቃል። ገበያው በልዩ ልዩ ቀለማት ያሸበረቁ ሸቀጦች እና በባህላዊ ምግቦች ልዩ መዓዛ እንደታወደ ነው። ዋገፍ ስታንዲንግ ማርኬት ዋገፍ ስ ትራዲሽናል ማርኬት ይህ ለሱቅ ዋቂፍ የጎዳና ገበያ እንደማለት ነው። እንደ ባህላዊ መገበያያ ስፍራ ያለው በመሆኑም አብዛኞቹ ቱሪስቶች ከዚያ ይመጣሉ። ጥሩ ጥሩ ምግብ ቤቶች፣ ባህላዊ ሸቀጦች፣ የቅመማ ቅመምና የአዋፋት መገበያያዎቹ በጣም ተወዳጅ ናቸው። አገር ጎብኚዎችና የአካባቢው ነዋሪዎች በእጅ የተሰሩና የዛጉ የንግድ ምልክቶች፣ ግዙፍ ህንፃዎችና የከተማይቱን የገበያ ማዕከሎች ጨምሮ ጥንታዊቱን ኳታር የማየት እድል ይገጥማቸዋል። ሎሬና ቬራ የፔሩ ተወላጅ የሆኑ አገር ጎብኚ ናቸው። በተለይም ባህላዊ ይዘት ባላቸው ነገሮች የተነሳ ውብና አስደሳች ልምድ የሚፈጥር አጋጣሚ ነው። ጀማል አብዱላ የጌጣጌጦችና የመታሰቢያ ቁሳቁሶች መሽጫ መደብር ባለቤት ነው። ይበልጡንም ከመካከለኛው ምስራቅ የሚመጡ ባህላዊ ቁሳቁሶችን ነው የሚሸጠው። የሁለት ሺህ ሃያ ሁለቱ የዓለም ዋንጫ የሚያቀርባቸውን ሸቀጣሸቀጦች የሚሸምቱ በርካታ ነመኞችን እንደሚያመጣለት ተስፋ አድርገዋል። በዋነኛነት የአየር ኃይል ጦር ሰፈሩ ከአቅራቢያው በመኖሩ እና በኳተር አየር ማረፊያ የሚያልፉ በርካታ ተሳፋሪዎች በመኖራቸው ነው። ግዙፍ የአውሮፕላን ጣቢያ በመሆኑም ሰዎች በብዛት ይመላለሱበታል። የኤሚሬትስ መንግስት የፊታችን እሁድ የሚጀምረው የዓለም ዋንጫ ከአንድ ሚሊዮን በላይ ሰዎችን ወደዚያች ሀገር እንዲጎርፉ ያደርጋል ብሎ ይገምታል። ኳታር አጠቃላይ ሕዝብ ቁጥሯ ሁለት ነጥብ ሰባት ሚሊዮን ነው። ስለተለያዩ ባህሎች ያላቸውን አስተያየት በመጠኑም ቢሆን እንዲለውጡ የሚረዳቸው ይመስለኛል። ምክንያቱም ሰዎች ከተለያዩ ሀገራቶች የሚመጡ በመሆናቸው ሉሲያ ማራዞርቲ እና ማርቲን ኩረን በድሃ የሚኖሩ አርጀንቲናውያን ጥንዶች ናቸው። ዝግጅቱ በዓለም ዙሪያ የሚገኙ ሚሊዮኖችን አንድ በሚያደርጋቸው የእግር ኳስ ፍቅር ዙሪያ ያሰባስባል ባይ ናቸው። እኔ እንደማስበው ከኳታር ሕዝብ ሞቅ ያለ አቀባበል ነው የሚጠብቃቸው። ለምሳሌ ያህል የአርጀንቲናን ቡድን የሚደግፉ ከተለያዩ ሀገሮች የመጡ ሰዎች አሉ። አርጀንቲናን ከሚደግፉ ከፍተኛ ቁጥር ካላቸው ኳታር ውስጥ ከሚኖሩ ማኅበረሰቦች ውስጥም የህንድ፣ የፓኪስታንና የባንግላዴሽ ማኅበረሰቦች ይገኙባቸዋል። ይህም ከአሁን ቀደም ፈጽሞ አስቤ እንኳን የማላውቀው ነገር ነው። ለአገሬው ተወላጆችና የንግድ ድርጅቶች ባለቤቶች የ2022ቱ የዓለም ዋንጫ በሕይወት ዘመን አንዴ እንደሚገኝ ልዩ ዕድል ነው። ለወትሮው ብርቱ ወጋ አጥባቂ የሆነችው ኳታር አገር ጎብኚዎችን ለመሳብ በያዘችው ተስፋ በአልኮል መጠጥና በአደባባይ የሚሰማ የጎላ ድምፅ በመሳሰሉ ነገሮች ላይ ያሏትን አንዳንድ ባህላዊ እስላማዊ እገዳዎች ማንሳቷን ይፋ አድርጋለች። ይሁንና ሁሉም ነገር አይደለም የተለወጠው። ለምሳሌም ያህል የአሳማ ሥጋን መመገብ የሚከለክለው እስላማዊ ሕግ አሁንም አልተነሳም። ሰዓቱ ወደ መጨረሻ ያደረግ ነው። ዘገባችን ነው የምንሻገረው። በአየር ንብረት ለውጥ ምክንያት እየታዩ ባሉ ቀውሶች በሚሊዮኖች የሚቆጠሩ ህጻናት ለረሃብ፣ ለበሽታ፣ ለብዝበዛና ለሞት እየተጋለጡ መሆኑን የተባበሩት መንግስታት ድርጅት የህጻናት መርጃ ዩኒሴፍ አስታውቋል። ስመኝሽ የቆየ ዝርዝሩን ትነግረናለች። በዚህ ዓመት ብቻ በ27 ሀገራት የሚኖሩ 277 ሚሊየን ህጻናት በጎርፍ ምክንያት ተጎጂ መሆናቸውን ዩኒሴፍ ማክሰኞ ለት ይፋ ያደረገው ጥናት አመልክቷል። ከነዚህ መካከል ቻድ፣ ጋምቢያና ሰሜን ምስራቅ ባንግላዴሽ በትውልዶች ያልታየ እጅግ የከፋ የጎርፍ አደጋ አስመዝግበዋል። ተቋሙ እንዳለው በፓኪስታን የደረሰው እስከዛሬ ታይቶ የማያውቅ ጎርፍ ወደ 1700 የሚጠጉ ሰዎችን ሲገድል ከነዚህ ውስጥ 615ቱ ህጻናት ናቸው። የዩኒሴፍ ዓለም አቀፍ ግንኙነት ዳይሬክተር የሆኑት ፓሎማ ኤስኩዴሮ ባለፈው ሳምንት በፓኪስታን ጉብኝት ባደረጉበት ወቅት የአደጋውን ግዙፍነት መመልከት መቻላቸውን ይናገራሉ። 10 ሚሊየን ህጻናት አጣዳፊ ህይወት አድን እርዳታ እንደሚያስፈልጋቸው በመግለጽም የፍላጎቱን ሰፊነት ያብራራሉ። ጎርፍ የመጠጥ ውሃውን በክሎታል። ያ ደግሞ የከፋ የተመጣጠነ ምግብ እጥረትን እያስከተለ እንደ አጣዳፊ ተቅማጥ የመሳሰሉ ውሃ ወለድ በሽታዎችን እየፈጠረ ነው። በጎርፍ በተጠቁ አካባቢዎች የሚኖሩ ወደ 1.6 ሚሊዮን የሚጠጉ ህጻናት በከፋ የተመጣጠነ ምግብ እጥረት ሊሰቃዩ እንደሚችሉ መረጃዎች ያመለክታሉ። ኤስኩዴሮ አክለው የረጋ ውሃ ለወባ ትንኞች መራቢያ ምቹ መሆናቸውን በመግለጽ የወባና ደንጌ በሽታ ተጋላጭነትን እንደሚጨምር ገልጸዋል። አፋጣኝ እርምጃ ካልተወሰደም በርካታ ተጋላጭ የሆኑ ህጻናትና ልጆች በቀናት ወይም በሳምንታት ውስጥ ሊሞቱ እንደሚችሉም አስጠንቅቀዋል። የዘንድሮ ኮፕ 27 የአየር ንብረት ለውጥ ዓለም አቀፍ ስብሰባ ከሚካሄድበት ሻርማል ሼክ በቪዲዮ አማካኝነት አስተያየት ሰላምታቸውን የሰጡት ኤስኩድሮ በቅርቡ በፓኪስታን የተከሰቱት ጎርፎች በአየር ንብረት ለውጥ ምክንያት የተባባሱ መሆናቸውን ተናግረዋል። ሕፃናት ለችግሩ መፈጠር ተጠያቂ ባይሆኑም የበለጠ እየተሰቃዩ መሆናቸውንም አብራርተዋል። ልክ እንደ ፓኪስታን በአፍሪካም ሕፃናት እነሱ ባላመጡት የአየር ንብረት አደጋዎች ምክንያት ዋጋ እየከፈሉ ነው። በሶማሊያ የረሃብ አደጋ ከደቀነው አስከፊ ድርቅ በመላው ሳህል እስከሚጥለው ጊዜውን ያልጠበቀ ዝናብ፣ ዩኒሴፍ ታይቶ በማያውቀው መጠን በአየር ንብረት ለውጥ ምክንያት ለሚደርሱ አደጋዎች ምላሽ ለመስጠት ፈተና ገጥሞታል። በድርቅ በተጠቁት የጅቡቲ ኢትዮጵያ፣ ኬንያና ሶማሊያ አካባቢዎች የረሃብ አደጋ ከተደቀነባቸው ከ20 ሚሊየን የሚበልጡ ሰዎች መካከል ግማሽ የሚሆኑት ህጻናት መሆናቸውን የዩኒሴፍ መረጃ ያመለክታል። በዓለም ዙሪያ የሚገኙ ወደ አርባ የሚጠጉ ወጣት የአየር ንብረት ተሟጋቾች በአሁኑ ወቅት ሻርማል ሼክ የሚገኙ ሲሆን የአየር ንብረት ቀውስ በዓለም ዙሪያ ባሉ ድሃና በጣም ተጋላጭ ህጻናት ላይ እያደረሰ ያለውን ከባድ ተጽዕኖ ለልዑካኑ ለማስረዳት ከዩኒሴፍ ፍ ጋር እየሰሩ ነው። ማስጠንቀቂያ ድምጹን ከፍ በማድረግ ረገድ ወጣቶች ከፍተኛ ሚና እንዳላቸው አጽንዖት ሰጥተው የሚናገሩት ኤስኩዴሮ አሁን የሚፈለገው ስልጣን ያላቸው ሰዎች እርምጃ እንዲወስዱ ነው ብለዋል። የነበራችሁ አድማጭ ተመልካቾቻችን ከኛ ጋር ስለነበራችሁ ቆይታ እጅግ አብዝተን እናመሰግናለን። የደንገርመው መሰናዶን በመምራት ኤልያስ አስማረ በቅንብሩ ከመላው የአሜሪካ ድምፅ ዘጋቢዎችና የስቱዲዮ ባለሙያዎች ጋር በመሆን እዚህ ላይ እንሰናበታለን። አስተያየትና ጥያቄዎቻችሁን በፌስቡክ ገጻችን ቪያምሃሪክ ላይ አድርሱን። ተጋቢና እያላችሁ የዛሬን እዚህ ላይ ፈጸምን አደር